የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 3 2014 ዓ ም ዝግጅታችን ጀመረ።

ዞን አሪ ወረዳ ወደ ዞን ይደግ ከሚል ጥያቄ ጋር በተያያዘ በተነሳ ግጭት በአካባቢው ስለደረሰው ጥቃት አንድ ነዋሪ ከተናገሩት የተቀነጨበ ነው። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞም በጉዳዩ ላይ ማብራሪያ ሰጥተውናል። የጂንካ ሆስፒታል አስተዳደር ዶክተር ፍቅረ አብም በጥቃቱ 25 ሰዎች ተጎድተው ሆስፒታል መግባታቸውን ለአሜሪካ ድምጽ ተናግረዋል። እነዚህን ሁሉ ጠቅልለው የያዙ የአብይ ርዕስ ዘገባችንን ከዜናው በኋላ በሚኖረን ጊዜ እናሰማችኋለን። ሌሎችም በርከት ያሉ ቅንብሮችን ይዘናል። ጤና ይስጥልኝ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። በተጨማሪም በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋው አብረውናሉ። አበባየው ገበያው የዌብና የማህበራዊ ገጻችን ፕሮዲሰራችን ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁነን። አብራችሁን ሁኑ። አሁን ለሰዓቱ የያዝናቸውን ዋና ዋና የዓለም ዜናዎች እናሰማችሁ። ና ያስጥልኝ። እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂ ይታዬ ነኝ። ሩሲያ ምስራቅ ዩክሬን ላይ ግዙፍ ጥቃት ልትከፍት ነው ሲሉ ያስጠነቀቁት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ዩናይትድ ስቴትስ ተጨማሪ የጦር መሳሪያ እርዳታ እንድትለግስ ተማጽነዋል። የሩሲያ ወታደሮች በምስራቅ ዩክሬን ከበድ ላለው ውጊያ እየተዘጋጁ ነው ሲሉ ያስጠነቀቁት ፕሬዚደንቱ የእኛም ኃይሎች ተዘጋጅተው አጸፋውን ይመልሳሉ ነው ያሉት። ዜሌንስኪ ትናንት ማታ በዩናይትድ ስቴትሱ ሲቢኤስ ቴሌቪዥን 60 ሚኒትስ ፕሮግራም ላይ በተላለፈው ቃለ መጠይቅ የዩክሬን ሕልውና ከዩናይትድ ስቴትስ ተጨማሪ የጦር መሳሪያ በማግኘቷ ላይ የሚወሰን ይሆናል ብለዋል። የሚያስፈልገንን መሳሪያ ዝርዝር ለፕሬዚደንት ጆ ባይደን አቅርቤያለሁ ያሉት ፕሬዚደንቱ፣ ባይደን ነጻነቱን መርጦ ካሸነፈ የዩክሬን ሕዝብ ጎን በመቆም ስማቸውን በታሪክ ማስመዝገብ ይችላሉ ምርጫው የሳቸው ነው ሲሉም አክለው ተናግረዋል። በሌላ በኩል የኦስትሪያ ቻንስለር ካርል ኔማር የሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ለመገናኘት ወደ ሞስኮ ተጉዘዋል። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ሩሲያን የጎበኙ የመጀመሪያ የአውሮፓ ሀገር መሪ መሆናቸው ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ከህንድ ጠቅላይ ሚኒስትር ኔራንድራ ሞዲ ጋር በኢንተርኔት አማካይነት ይወያያሉ። ዩናይትድ ስቴትስ ሩሲያ አድራጎቷን እንድትገታ ግፊት ለማድረግ ቁልፍ በሆነው የኤነርጂ ኢንዱስትሪዋ ላይም ጨምሮ ማዕቀብ በመጣል ላይ ነች። በሌላ በኩል ወረራውን በሚመለከት ገለልተኛ አቋም የያዘችው ህንድ ከሩሲያ ላይ ነዳጅና ጋዝ መግዛቷን እንደቀጠለች ነች። ሩሲያን ከተባበሩት መንግስታት የሰብአዊ መብቶች ምክር ቤት ለማስወጣት ድምጽ በተሰጠበት ጊዜም ድምጸ ተአቅቦ አድርጋለች። ዩናይትድ ስቴትስ ህንድ ከሩሲያ የምትገዛውን ነዳጅ መጠን ከፍ እንድታደርግ የማትሻ መሆኗን ግልጽ እንዳደረገች ዋይት ሀውስ አመልክቷል። ይህ በዚህ እንዳለ ትናንት እሁድ ፍራንክፈርትና ሃኖቨርን በመሳሰሉ የጀርመን ከተሞች ሩሲያን በመደገፍ ከወጡት ሰልፈኞች ቁጥር ዩክሬንን ደግፈው የወጡት ቁጥር በእጅጉ የበለጠ እንደነበረ የከተሞቹ ፖሊሶች ገልጸዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቱኒዥያ ውስጥ ፕሬዚደንቱ ካይስ ሰኢድ የመንግስት ስልጣን ጠቅልለው ራሳቸው መያዛቸውን እና ከመንግስት ግልበጣ የሚቆጠር ያሉትን ተግባር በመቃወም ትናንት እሁድ በብዙ መቶች የተቆጠሩ ሰዎች ዋና ከተማዋ ቱኒዝ ውስጥ ሰልፍ አድርገዋል። ፕሬዚደንቱ ፓርላማውን በትነው የአስተዳደሩን ስልጣን ጠቅልለው ከያዙ ወዲህ በተከታታይ የተቃውሞ ሰልፍ እየተካሄደ ነው። ሀገሪቱ በፖለቲካና በኢኮኖሚ መቆርቆዟ ያስከፋቸው የሀገሪቱ ዜጎች መጀመሪያ ላይ የፕሬዝደንቱን እርምጃ የደገፉ ቢሆንም አምባገነን አገዛዝ ተመልሶ ሊመጣብን ነው የሚለውንም ስጋት አባብሶታል። ከተቃዋሚ ሰልፈኞቹ አንዱ አሊ በሌዲ እንዲህ ብለዋል። የንቀልብ ላ ነፍሱ ካይስ ሰኢድ በራሳቸውም በህዝቡም እንዲሁም አከብረዋለሁ ብለው ቃለ መሐላ ባደረጉበት ህገ መንግሥት ላይም ነው የተነሱት። ይሄ ትክክል ያልሆነ የመንግስት ግልበጣ ነው። በእውነትም ደግሞ የቱኒዚያን ህዝብ የሚያዋርድ ድርጊት ነው። ፕሬዚደንቱ ፓርላማውን እንደ አውሮፓውያን አቆጣጠር መጋቢት 31 ቀን በይፋ የበተኑ ሲሆን እርምጃቸው የሀገሪቱን የፖለቲካ ቀውስ አባብሶታል። የፓኪስታን ፓርላማ ተቃዋሚ መሪውን ሼህባዝ ሻሪፍን ቀጣዩ ጠቅላይ ሚኒስትር እንዲሆኑ ድምፅ ሰጥቷል። ለአራት ዓመታት ያህል ስልጣን ላይ የቆዩት ጠቅላይ ሚኒስትር ኢምራን ሃን ትናንት ፓርላማው የትምምን ድምፅ እንደነፈጋቸው ይታወቃል። በሌላ ምርጫ ነክ ዜና ደግሞ በፈረንሳይ ፕሬዝደንታዊ ምርጫ ፕሬዝደንት ኢማኑዌል ማክሮን እና የቀኝ አክራሪ ፓርቲ መሪዋ ማሪን ለፔን እንደ አውሮፓውያን አቆጣጠር ሚያዝያ 24 ቀን የመጨረሻ ዙር ፉክክራቸውን ያደርጋሉ። ትናንት በመጀመሪያው ዙር የድምፅ አሰጣት 90 ከመቶ ድምፅ ተቆጥሮ ማክሮን 27 ከመቶ ለፔን 24 ከመቶ አግኝተዋል። በመጨረሻም የኮቪድ-19 ዜና በትልቋ የቻይና ከተማ ሻንጋይ ሆስፒታል ገብተው ሲታከሙ ቆይተው የዳኑ ከ11 ሺህ በላይ የኮቪድ-19 ህሙማን ከሐኪም ቤት እንዲወጡ ተደርጓል። የጤና ባለስልጣናቱ ከተማይቱ በጥብቅ የእንቅስቃሴ እገዳ ላይ ብትሆንም ወደየቤታቸው መሄድ ሊፈቀድላቸው ይገባል ሲሉ አሳስበዋል። በተያያዘ ዜና ዩናይትድ ስቴትስ ወደ ቻይና ለመጓዝ እቅድ ያላቸው አሜሪካውያን እንደገና እንዲያጤኑ አሳስባለች። ቻይና ማሳሰቢያውን ተቃውማለች። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 3 2014 ዓ ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሀሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝ ነው የመጀመሪያ ቀዳሚ ርዕሳችን እንውሰዳችሁ። በደቡብ ክልል በደቡብ ኦሞ ዞን ውስጥ ከአሬ ዞን በዞን የመደራጀት ከወረዳዋ በዞን የመደራጀት ጥያቄ ጋር በተያያዘ በተቀሰቀሰ ግጭት በደረሰ ጥቃት እስካሁን ሀያ አምስት ሰዎች ሆስፒታል መግባታቸውን የሆስፒታል ምንጮቻችን ገለጹ። ነዋሪዎች በሌላ በኩል ደግሞ እንደተናገሩት ከጂንካ ከተማ በተጨማሪ በጋዘር በሁባ መርና በመጸር በሰውና በንብረት ላይ ከፍተኛ ጉዳት መድረሱን ተናግረዋል። በደቡብ ክልል ደቡብ ኦሞ ዞን የአሪ ወረዳ ወደ ዞን መዋቅር ለማድረግ አቅርቧል ከተባለው ጥያቄ ጋር በተያያዘ ነው ጥቃቱ ተፈጸመ ያለው ያሉት የፖሊስ ኮሚሽነሩ የክልሉ ከዚህ ጥቃት ጋር በተያያዘ እጃቸው አለበት ያሏቸውን አራት የፖሊስ አባላትን ጨምሮ 133 ግለሰቦችን በቁጥጥር ስር መዋል ላቸውን ለአሜሪካ ድምጽ በሰጡት ቃለ ምልልስ ተናግረዋል። የጂንካ አጠቃላይ ሆስፒታል የተኙ እና በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር ሀያ አምስት መድረሳቸውን ደግሞ የሆስፒታሉ አስተዳደር ዶክተር ክብረ አብ ናቸው ለአሜሪካ ድምጽ የተናገሩት። ዮናታን ዘብዲዮስ ነው ዘገባውን ከሐዋሳ ያጠናቀረው፣ እንደሚከተለው ይቀርባል። በደቡብ ኦሞ ዞን ከወረዳ ወደ ዞን መዋቅር ለማደግ አቅርቧል ከተባለው የአደረጃጀት ጥያቄ ጋር በተያያዘ ተፈጸመ በተባለው ጥቃት የሰው ሕይወት ማለፉና ንብረት መውደሙን የአካባቢው ነዋሪዎች በስልክ ለቪኦኤ ተናግሯል። ለደህንነታቸው ሲሉ ስማቸው እንዳይገለጽ ጠየቁን የሰላሳ ሁለት ዓመቱ የሁለት ልጆች አባት የጥቃቱ ሰለባ ነኝ ብለዋል። ከጂንካ ከተማ በተጨማሪ በጋዘር በኡባመር በመፀር ወረዳዎች እንዲሁም በደቡባዊ አሪ ወረዳ አካባቢዎችና ቶልታ ከተማ ከፍተኛ ጉዳት በሰውና በንብረት ላይ መድረሱንም ገልጧል። አሁን የአሪ ህዝብ አንድ ላይ የሚኖረው ዶክተር ከዚህ በፊት ለአንቱ ለስልሳ ዓመት ተከባብሮ የሚኖረው የአሪ ለከተማ ሚ ተከባብሮ የሚኖረው ግን ከሳምንት በኋላ የመጣችው ጉምታ ናት። ነገሮች ነገሩ መጣ። በደቡብ ኦሞ ዞን አስራ ስድስት ብሔረሰቦችና ቁጥራቸው የበዛ ኢትዮጵያውን የሚኖርበት ሲሆን ጥቃቱ የተፈጸመው ማንነትን መሰረት በማድረግ ነው ሲሉም ተናግሯል። ዞኑ እንደዚህ አይነት የጸጥታ ችግር ተሰምቶበት የማያቅና የፍቅር ቀጠና የተባለ የሚታወቅ ነው የሚሉ እነዚህ ተናጋሪዎች በተፈጠረው ሁኔታ አዝነናል ብሏል። እንግዲህ ረጅም ዘመን የኖረውን ህዝብ ነው በሚገርም ሁኔታ ከሚኖርበት ብሔርን መሰረት ያደረገ ጥቃት እንግዲህ ሌሎች ብሔር ብሔረሰቦች ኢትዮጵያ ውስጥ ያሉ አማራ፣ ኦሮሞ፣ ባጊ፣ ሌሎችም ወላይታ እነዚህ በቃ ከአሪ ውጭ ያሉ ሌሎችም አርብቶ አደርም አርሶ አደርም ሌሎች ክፍሎች በአጠቃላይ ጉዳቱ ሰለባ ተደርጓል ታርጌት ተደርጎ እዚህ ዞን አያስፈልግም፣ እኛ ላይ ብቻችን እንሆናለን ይመስልም ተንሳይ ዞ እንግዲህ ጅንካ ላይ ይህ ጋዘር ላይ ሶልታ የሚባል አለ። እነዚህ በጣም ይሩ ያለባቸው ኤሪያዎች ናቸው። እና ሰፊ የሆኑ ጣቶች እዚ አካባቢ ተደርበዋል፣ ቤቶች ጋይተዋል፣ ንብረቶች ወድመዋል፣ ነዋሪዎች ከመኖሪያ ቤታቸው ተፈናቅለዋል። እስካሁን ህፃናት ቤቶች ጫካ ውስጥ ነው ያሉ የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞ በዞኑ የተከሰተውን ለቪዮኤ ተናግሯል። ዲሞክራሲያዊ ጥያቄዎችን ወደ አመፅ ለመቀየር ያሰቡ አካላት በፈጠሩት ነገር በጅንካ ከተማ፣ እነዚሁም በወረዳ ከተማዎች ለምሳሌ የደቡብ ኦሞ፣ የደቡብ አሪ ወረዳ፣ ጋዘር፣ ቶልታ ሜጸር የሚባሉ ከተሞች አሉ። እነዚህ ከተሞች ላይ ቤቶች ተቃጥለዋል፣ ሱቆች ተዘርፏል፣ ተቃጥለዋል፣ ጉዳት ደርሷል። ነዋሪዎችንም ጭምር በቀጠናው ከፍ ያለ ሰብአዊም ቁሳዊም ጉዳት የደረሰ እንደሆነ እንደዚሁም ያው ጅንካ ከተማው በተመሳሳ መልኩ ቅዳሜና መክሰኞ ገበያ የሚባሉ አካባቢዎች ገበያዎች ሁሉ የተዘረፉበት ሁኔታ ነው ያለው። የግድያ የንብረት ውድመትና ዝርፊያ እንዲሁም ቤቶችን ማቃጠል ወንጀሎች መፈጸማቸውን ተናግረው እስካሁን ስለደረሰው ጉዳት የተጣራ መረጃ እንደሌላቸው ገልጧል በግልጽ ይህን ያክል ቤት ይህን ያክል ሰው ይህን ያክል የሚል ነገር ሊገለጽ ይገባል። ያ ግን የተደራጀ ሪፖርት ነው የሚያስፈልገው። ስለዚህ አሁን የተደራጀ በዚህ መልክ በቁጥርም በአይነትም ሊገለጽ በሚችል መልክ የተደራጀ ሪፖርት ገና ያልደረሰን ስለሆነ ያ ሪፖርት ሲደርስ የተሟላ ነገር መስጠት እንችላለን። በጥቃቱና በሁከቱ እጃቸው አለ ያሏቸውን አራት የፖሊስ አባላትን ጨምሮ 133 ግለሰቦችን መንግስት በቁጥጥር ስር መዋሉን ማስታውቀዋል። ሲቪሎች ላይ ጉዳት ከመድረሱ በፊት መከላከል ያልተቻለው ለምንድን ነው ተብሎ ተጠየቁት ኮሚሽነሩ፣ ይህንም ብለዋል። ጂምካም ላይ ችግር ቀድሞ ከመከላከል አንጻር የነበሩ እጥረቶች የሉ ማለት አይቻልም። ነገር ግን ለመከላከል ለማስቆም ጥረት ተደርጓል የተሟላ ነው ብለን በና ወስድም ለምንድን ነው ከሚለው ጋር ተያይዞ የተፈጠረውን ችግር እያጣራን እርምጃ እየወሰድንበትም ስለሆነ ጥያቄው የመዋቅር ጥያቄ ነው መዋቅር ማለት የመንግስት አካላትም ጭምር የተሳተፉበት ነው ነዋሪዎችም ጭምር የተሳተፉበት ነው የተቀላቀለም ስለነበረ ቶሎ ለይቶ እርምጃ ከመውሰድ አንጻር የነበሩ ክፍተቶች ያሉ መሆኑን መውሰድ የጸጥታ ሁከት በተፈጠረባቸው ወረዳዎችና ከተሞች የሀገር መከላከያ ሰራዊት የኢትዮጵያ የፌደራል ፖሊስ አባላትና የክልሉ የጸጥታ ኃይሎች ገብተው አካባቢ መቆጣጠሯቸውና የማረጋጋት ስራ እየሰሩ መሆኑንም ኮሚሽነሩ ለአሜሪካ ድምጽ ተናግሯል። በጂንካና በአካባቢው የተከሰተውን የጸጥታ ችግር ለመፍታት የጸጥታ ኮማንድ ፖስት ተቋቁሞ እየሰራ እንደሆነና ገደብ መጣሉንም ተናግሯል። በጥቃቱ አምስት ሰዎች ጉዳት ደርሶባቸው ጂንካ ሆስፒታል መግባታቸውን የጂንካ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር ፍቅር አብሉቃስ ተናግሯል። ይሄ ግጭት ከጀመረ ከባለፈው ቅዳሜ አንስቶ ነው። በተወሰነ መልኩ ግጭት የነበረው ከዛ አንስቶ በግጭቱ የነበሩ አደጋዎችን የተመዘገቡትን መረጃዎችን ይዘናል እና ከዛ ቀን ጀምሮ እስከዛሬው ቀን ድረስ ያለው ወደ ሀያ አምስት የሚጠጋ አደጋ መጥቷል ሆስፒታላችን ላይ። ከሀያ አምስቱ ወደ አስራ ሰባቱ ቀላል እና መካከለኛ የሚባል ጉዳት ነው። ያም በዱላ መቀጥቀጥ፣ መደብደብ፣ እንደዚህ መፈንከት እና የመሰሉ ናቸው። ከዛ ውጭ ሰባት ሰዎች በጥይት ተመተው ወይም ከባድ ጉዳት ደርሶባቸው መጥተዋል። እንዲሁም አንድ ሰው ሆስፒታል ከመጣ በኋላ ለአርባ አምስት ደቂቃ በሆስፒታላችን ቆይቶ ህይወቱ ያለፈ እሱም በጥይት ተመቶ ነው። ከዛ ውስጥ መካከል ደግሞ ሶስት የልዩ ኃይል አባላት አደጋ ደርሶባቸው ይመጣሉ ትንሽ የጉዳት መጠኑ አንደኛው በጥይት ነው የተመታው። እግሩ ላይ በጥይት ተመቶ የመጣ አለ። እሱም በጥሩ ጤንነት ላይ ይገኛል። ዶክተር ፍቅረ አብ አክለውም ዛሬ አንጻራዊ መረጋጋት በጂንካ ከተማ መኖሩን ጠቁመዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ያስደመጥናችሁ የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የምጥ የሚጠሩት የታጠቁ ቡድኖች ይንቀሳቀሱበታል በተባሉ ቦታዎች ያሉትን የሰላም ችግሮች ለመፍታት እየሰራ መሆኑን የኦሮሚያ ክልላዊ መንግስት አስታወቀ። እያከናወነ ያለው ስራም የህግ የበላይነትን የሚያረጋግጥና የፖለቲካ ስራዎችንም የጨመረ መሆኑን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። በኦሮሚያ ክልል እንቅስቃሴ የሚያደርገው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ዛሬ ባወጣው መግለጫ መንግስት ከታጣቂዎቹ ጋር ወደ ሰላም ድርድር መግባት አለበት ሲል ጠይቋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። የኦሮሚያ ክልል መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ዛሬ በሰጡት መግለጫ በክልሉ ሰላምና መረጋጋት እንዲኖር ክልሉ እየሰራ መሆኑን ተናግረዋል። ታጣቂዎች ይንቀሳቀሱባቸዋል ባሏቸው አካባቢዎች ላይም የፖለቲካ ስራዎች መሰራት መጀመራቸውን ተናግረዋል። ይሄ ሁለት ስራዎች ስለተሰራ ነው መሻሻሎች የመጡ በፖለቲካ መደገፍ መቻል አለ። በጠመንጃ ብቻ የምንወጣው አይደለም። ህዝቡ ማደራጀት ተደራጅተው እንዲንቀሳቀስ የጸጥታ አካላትን እንዲደግፍ በዛ አካባቢ ይሄ አሸባሪ ቡድን ቤዝ እንዳይኖረው ማድረግ ነው የፖለቲካ ስራ የሚደረገው። በዚህ ነው የፖለቲካ ስራ የሚባለው። ሌላው በአንድም በሌላ በተሳሳተ መልኩ ይሄኛውን አሸባሪ ቡድን የተቀላቀለ አካል ካለ በሰላማዊ መንገድ ወደ ማህበረሰቡ እንዲቀላቀል ጥሪ ማድረግ፣ ይህም በተደጋጋሚ ያደረግነው ጥረት ነው። የክልሉ መንግስት ይህን ይበል እንጂ በክልሉ ታጣቂዎቹ ይንቀሳቀሱባቸዋል በተባሉ የተለያዩ ዞኖችና ወረዳዎች ውስጥ ሰላም እንደሌለ በዛ ያሉ የክልሉ ቀበሌዎችና ወረዳዎች በታጣቂዎች ቁጥጥር ስር እንደሚገኙ ከዚህ ቀደም ያነጋገርናቸው ነዋሪዎች ገልጸው ነበር። የኦሮሚያ ምክር ቤት እና የሕዝብ ተወካዮች ምክር ቤት አባላትም ታጣቂዎቹ በክልሉ አንዳንድ ወረዳዎችን መቆጣጠራቸውን ሲገልጹ ቆይተዋል። የኦሮሞ አባገዳዎች ሕብረት ጸሐፊ እና የቱለማ አባገዳ ጎበነ ሆላ ሸማቂዎቹም ሆኑ የመንግስት ጸጥታ ኃይሎች የገዳ ስርዓት ምንነት ለይቶ ባለማወቃቸው አባገዳዎች ላይ ጥቃት ይፈጽማሉ ማለታቸውን ባለፈው ሳምንት መዘገባችን አይዘነጋም። በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ኦዳ ተርቢ ሰሞኑን ለአሜሪካ ድምጽ ሲናገሩ በመንግስት የሚቀርቡባቸውን ውንጀላዎች አስተባብለዋል። ንጹሐንን መግደልና ማፈናቀል የሚለው ውንጀላ መሰረተ ቢስ ሲሉ የገለጹት ቃል አቀባዩ ከመንግስት ጋር ግን በውጊያ ላይ እንደሆኑ ተናግረው ነበር። በሌላ በኩል ሚያዝያ አንድ ቀን 2014 ዓ.ም መደበኛ ስብሰባ ማካሄዱን ጠቅሶ መግለጫ ያወጣው የኦፊኮ ስራ አስፈጻሚ ኮሚቴ ታጣቂዎቹን በተመለከተ ባሰፈረው ጽሁፍ ፓርቲው ከዚህ ቀደም በመንግስትና በታጣቂዎች መካከል ያለው ግጭት ፖለቲካዊ መንስኤ ያለው ሲሆን መፍትሄውም ፖለቲካዊ መሆን አለበት ብሎ እንደሚያምን አስፍረዋል። ስለዚህ አሁን መንግስት በኦሮሚያ ክልል ታጣቂዎቹን አጠፋለሁ ብሎ የጀመረውን ዘመቻ ትቶ ወደ ሰላማዊ ድርድር መግባት አለበት ስል ጠይቀዋል። አድማጮች፣ የኦሮሚያ ክልል መንግስትና የኦሮሞ ፌዴራሊስት ኮንግረስ በየግላቸው ባወጧቸው መግለጫዎች በአማራ ክልል ጽንፈኛ ቡድን በሚሉ የሚጠሯቸውን ቡድኖች በተመለከተ ያወጡትን መግለጫ ይዘት የክልሉን መንግስትና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አስተያየት አካተን በነገ ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ጸሐይ ዳምጠው ካዱ። ወደ ተከታዩ ዘገባችን እንወሰዳችሁ። ከኦሮሚያ ክልል ጋር የተያያዘ ዘገባ ነው። በኦሮሚያ ክልል ቦረና ዞን ተልተሌ ወረዳ ውስጥ ተከስቷል የተባለውን የአንበጣ መንጋ ለመከላከል ከኢትዮጵያ የግብርና ሚኒስቴር የተጠየቀውን የአውሮፕላን ድጋፍ አለማግኘቱን የክልሉ ግብርና ቢሮ አስታውቋል። ግብርና ሚኒስቴር የተጠየቀውን አውሮፕላን የማቅረብ ስራ እየሰራ መሆኑን ገልጾ የአንበጣ መንጋውን ለመቆጣጠርም ባለሙያዎችን ወደ ስፍራው መላኩን ለአሜሪካ ድምጽ ተናግሯል። ገልሞ ዳዊት ዝርዝሩን ያሰማናል። በደቡብ ኦሮሚያ ክልል ቦርና ዞን ተልተሌ ወረዳ መከኒሳ ቀበሌ ነዋሪ አቶ ገልመዳ አለቻ ሰሞኑን በአካባቢያቸው በተደጋጋሚ ያንበጣ መንጋ መከሰቱን ይናገራሉ። እንጨትን እያጠፋ ነው ያለው። ወቅቱ የድርቅ ጊዜ እንደመሆኑ ሰዎች በአካባቢ ያሉትን ዛፎችና ቅጠላ ቅጠል ነበር ለእንስሳት በመኖነት የሚጠቀሙት ያንን ነው ያጠፋው። በጣም ከፍተኛ ጉዳት ነው በዛፎች ላይ ያደረሰው። አቶ አብዱ በኮንሶ የተልጠሌ ወረዳ አስተዳዳሪ፣ የአንበጣ መንጋው በተደጋጋሚ እያደረሰ ነው ያሉትን ጉዳት እንደሚከተለው ገልጸዋል። ዜሮ ማንተና አና ተልጠል ሴትን አርገማ የአንበጣ መንጋ አሁን በተልተሌ ወረዳ ውስጥ ይገኛል። በፊት ለበላይ የመንግስት አካል አቤት ስንል ወዲያው ጸረ ተባይ በአውሮፕላን ይረጭበት ነበር። አሁን ግን የአውሮፕላን ድጋፍ ጠይቀን በመጠባበቅ ላይ ነን። የግብርና ባለሙያዎች ተሽከርካሪን በመጠቀም ለመቆጣጠር ቢሞክሩም የአካባቢው መልክዓ ምድር አመቺ አልሆነላቸውም። አሁን አካባቢው ድርቅ እንደመሆኑ ግመሎችና ፍየሎች የሚመገቡትን ዛፎች አጥፍቷል። አቶ አብዱባ የአንበጣ መንጋው በአምስት የተልተሌ ወረዳ የገጠር ቀበሌዎች ማለትም በዋዩ ድግሬ፣ በኢሌ፣ በመከኒሳ፣ በኤልኩኔ ና በድቤ ገያ መከሰቱን ያመከሰቱን እስካለፈው ሳምንት ብቻ ወደ አራት መቶ ሄክታር መሬት ላይ ጉዳት አድርሰዋል ብለዋል። አቶ ደጀነ ይርጳ በኦሮሚያ ግብርና ቢሮ ምክትል ኃላፊና የእጽዋት ጥበቃ ዘርፍ ዲሬክተር ናቸው። ቢሮው በቦረና የአንበጣ መንጋ መከሰቱን መረጃ የደረሰው ከወር በፊት እንደሆነ ነው የተናገሩት። አንበጣውን ለመቆጣጠር አስፈላጊው ነገር አውሮፕላን ነው። እኛ ይህን ለፌዴራል ግብርና ቢሮ አሳውቀናል። ነገር ግን እነሱ በፊት የአውሮፕላን አቅርቦትን በተመለከተ ከዓለም የምግብና እርሻ ድርጅት ፋኦ ጋር የነበራቸውን ውል እንዳቋረጡ ነው የነገሩን። እኛም ይህ አንበጣ ከሳምንት በኋላ የባሰ ጉዳት ሊያደርስ ስለሚችል በድጋሚ ያሳውቀናል። ነገር ግን ምላሻቸው የተጓተተ ነው፣ ደግሞም ትኩረት አልሰጡበትም። መሰል የመንጋ ወረርሽኝ ሲከሰት የፌዴራሉ መንግስት ነው አውሮፕላንን ጨምሮ አስፈላጊ ቁሳቁሶችን የሚያቀርበው። እናም የግብርና ሚኒስቴር ያንን እየፈጸመ አይደለም ነው እያልን ያለ ነው። ያብቻም ሳይሆን በማል ኦሮሚያ ክልል ዞኖች ግሪሳ በሚል የሚታወቀው የወፍ መንጋ በስንዴ መስኖ ስራ ላይ ጉዳት ማድረሱን ተናግረው፣ ለዚያም ድጋፍ የተጠየቀው የግብርና ሚኒስቴር በቂ ምላሽ ሳይሰጥ አልፈዋል ብለዋል። ሽምብሮን ግሪሳ ግዱገሌሰ ናኖ ግሪሳ የሚባለው የወፍ መንጋ በመሀል ኦሮሚያ አካባቢ በማሳ ላይ ባለ ስንዴ ላይ ጉዳት እያደረሰ ያለው በፌዴራሉ መንግስት በኩል ያለው አቅርቦት የተጓተተ በመሆኑ ነው። ስለዚህ ይህ ሊታሰብበት ይገባል። አቶ በላይነ ንጉሴ በኢትዮጵያ ግብርና ሚኒስቴር የእጽዋት ጥበቃ ዲሬክተር ናቸው። ሚኒስቴር መስሪያ ቤቱ የባለሙያው የቦረናውን ያንበጣ መንጋን በመከታተል ላይ መሆናቸውን ተናግረዋል። ሂደቶች አሉት አውሮፕላን ስንከራይ እና ያንን አውሮፕላን ለመከራየት እነኛ ሂደቶች እያደረግን ነው ያለ ነው። እስከዛ ድረስ ግን ዝም ብሎ መታየት ስለሌለበት አመች ሁኔታ ባለበት ብሎ የመኪና ርጭት ይካሄዳል። ከዚህ ውጭን እዛ አካባቢ ቴክኒካል ድጋፍ የሚሰጡ ባለሙያዎቻችን ይዛሉ። የመከላከሉ ስራ እየተካሄደ ነው በትክክል። ወዲያሁኑ አውሮፕላን እንደጠየቁን አላልንብን ሂደት ስላለው የግድ ያን ሂደት ተከትለ ነው አውሮፕላን የምንከራየው። ይሄ ለአሁን ነው። ለወደፊት ግን ሚኒስቴር መስሪያ ቤቱ ራሱ አውሮፕላኖች ስላሉት ተወሰነ ጊዜ በኋላ የራሳችን ኮንትሮል የምናደርግበትን አቅም እየፈጠነ ስለሆነ እና ወዲያው ችግሩ እንደተከሰተ ሄደን የምረጭበት ሁኔታ ይኖራል ብዬ ገምታለሁ። አቶ በላይነህ በማሊ የሀገሪቱ ክልል በስንዴ ማሳ ላይ ጥፋት አድርሰዋል ስለተባለው የወፍ መንጋም ሚኒስቴር መስሪያ ቤቱ ወስደዋል ያሉትን እርምጃ ገልጸዋል። አንድ አውሮፕላን በመውሰድ ከፍተኛ የሆነ የወፍ መከላከል ስራ ተሰርቷል። በመቂ አካባቢ ተካሂደዋል። በዝዋይ አካባቢ ተካሂደዋል። ኢቭን ከዚህም ባለፈ ስንዴ የተዘራው በመላው አገሪቷ ስለሆነ በአፋርም እንደዚሁ ተካሂዶ ጉዳት ከማድረሱ በፊት ወፍን ለመከላከል ተችሏል። ሆኖም የመስኖ ስንዴ ስራው በተለያየ ጊዜ መዘራቱን ስራውን አስቸጋሪ ማድረጉን ገልጸው የምንረጨው መድኃኒትም የአካባቢው ስነ ህይወት ላይ ጉዳት እንዳያደርስ የግብርና ሚኒስቴር ነዋሪዎች በተለምዶ መልኩ የወፍ መንጋውን ጉዳት እንዲከላከሉ በመስራት ላይ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። አድማጮቻችን፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኘው ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። በዝግጅቶቻችን ላይ አስተያየቶች ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። የኢሜል አድራሻችንን ተጠቅማችሁ አስተያየቶቻችሁን አድርሱን። ወደ ተከታዩ አጠር ወዳለ ዘገባችን ነው የምንወስዳችሁ። አምነስቲ ኢንተርናሽናል ና ሁማን ራይትስ ዎች ምዕራብ ትግራይ ውስጥ ከአንድ ዓመት በፊት በአማራ ክልል ባለስልጣናት ና በክልሉ ታጣቂ ቡድኖች በትግራይ ተወላጆች ላይ ዘሬ ማጽዳት ጥቃት ተፈጽሟል ሲሉ ያወጡትን የጋራ ሪፖርት ሚዛናዊነትና ገለልተኛነት እንዲሁም ተአማኒነት የሌለው ሲል የአማራ ብሔራዊ ክልላዊ መንግስት እንደማይቀበለው ና እንደሚቃወመው ትላንት እሁድ ባወጣው መግለጫ አስታውቋል። ሪፖርቱን የህዝባችንን ጩኸት ለመቀማት ያነገበ ሲልም የክልሉ መንግስት ከሷል። በሌላ በኩል ራሱን የትግራይ የውጭ ጉዳዮች ብሮ የሚጠራው አካል አርብ መጋቢት 30 2014 ዓ ም ባወጣው መግለጫ የትግራይ መንግስት ጋቨርመንት ኦፍ ትግራይ ሲል የጠራው አካል ቡድኖቹ ላወጡት ሪፖርት ምስጋና እንደሚያቀርብ አመልክቶ የተጠቀሱት የጭካኔ አድራጎቶች በትግራይ ተወላጆች ላይ ከተፈጸመው እጅግ ጥቂቱ ናቸው ብሏል። የመብቶች ተሟጋቹ ቡድኖቹ ተፈጽመዋል የተባሉትን አድራጎቶች ዘር ማጥፋት ብለው ባለመጥራታቸው የተሰማውን ቅሬታም ገልጿል። አድማጮች የሁለቱን ክልሎች መግለጫዎችን የያዙትን ዘርዘር ያሉ ዘገባዎች በዌብሳይታችን እና በማህበራዊ ገጻችን ላይ እናኖራለን። በተጨማሪም ደግሞ ከሌሎች አናሊስቶች ወይም ደግሞ ተንታኞች ሀሳብ ጋር አካተን በነገው ምሽት ይዘን እንመለሳለን። አሁን ደግሞ እስቲ ከዓለም አቀፍ የ ዜና ተቋማት የአሜሪካ ድምፅን የሴንትራል ወይም የማዕከላዊ ዜና ክፍላችንን ጨምሮ የተጠናቀሩ ዘገባዎችን ዘርዘር ባለ ሁኔታ ወደ ምንዳስስበት ክፍል አልፈናል። በአፍሪካ ጽንፈኝነትን የሚዋጉ መንግስታት በሀገራቸው መረጋጋትን ለማስፈን መልካም አስተዳደር፣ ጠንካራ የፍርድ ስርዓትና በተለይ የተገፉ የማህበረሰብ ክፍሎችን አሳታፊ የሚያደርግ ሁኔታ መፍጠር እንደሚኖርባቸው አንድ የዩናይትድ ስቴትስ የጦር ኃይል ኮማንደር ተናገሩ። መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ነው። ስምንሽ የቆየ እንደሚከተለው ታቀርበዋለች። ከቅርብ ዓመታት ወዲህ በአፍሪካ የሚንቀሳቀሱ የሽብር ቡድኖች እየጨመሩ ሄደዋል። በምስራቅ አፍሪካ የሚንቀሳቀሰው አልሻባብ፣ በሳህል እየተስፋፉ የመጡት አልቃይዳና ከእስላማዊ መንግስት ጋር ግንኙነት ያላቸው ቡድኖች፣ እንዲሁም በቻድ ቤዝን ሀይቅ ዙሪያ የሚገኘው ቦኮ ሀራም ከእነዚህ መካከል የሚጠቀሱ ናቸው። በዩናይትድ ስቴትስ የጦር ኃይል የአፍሪካ ልዩ እዝ ኃላፊ የሆኑት ሪር አድሚራል ጃሚ ሳንድ ስለት ሲናገሩ የአፍሪካ መንግስታት በሽብር ምክንያት የሚደርስባቸውን ስጋት ለመክታት መልካም አስተዳደር እና ተባብሮ መስራት ይኖርባቸዋል ብለዋል። የትኛውም ሀገር ይህንን ችግር ለብቻ መፍታት አይችልም። በቅንጅት መስራት ቁልፍ ጉዳይ ነው ከተደራጁ ጽንፈኛ አክራሪዎች ጋር ከመዋጋት ይልቅ የመልካም አስተዳደር ለውጥና መሻሻል ማድረግ መከላከል ቀላሉ መንገድ ነው። እሴቶች ትልቅ ሚና አላቸው። ወደፊት በሚኖረን ሚና ግልጽነት፣ ተጠያቂነትና ሁሉን አካታችነት ቁልፍ ጉዳይ ናቸው። የዓለም አቀፍ መዋለ ንዋይ ፍሰትም እጅግ አስፈላጊ ቢሆንም ይህ መዋለ ንዋይ ፍሰት ከጸጥታ መልካም አስተዳደርና እርዳታ ጋር መጣመር አለበት። በአፍሪካ የሚካሄዱ የሽብር ድርጊቶች 32 ሚሊዮን ሰዎችን ከመኖሪያቸው ያፈናቀሉ ሲሆን እንደ ማሊ፣ ቡርኪና ፋሶ እና ሶማሊያ ባሉ ሀገራት ለሚታየው የፖለቲካ አለመረጋጋት ትልቅ አስተዋጽኦ አላቸው። ሳንድስ እንደሚሉት ሁከት ፈጣሪ አክራሪዎች በመንግስታትና በህዝብ መካከል የሚኖረውንም ግንኙነት ይሸረሽራሉ። የጸጥታ ችግር በተለይ በአንዳንድ የአህጉሩ ቀጠናዎች ከሚታዩ በመንግስትና በህብረተሰቡ መካከል ተጠቃሚ ለመሆን አስተሳሰብ ጋር ሲጣመር የህብረተሰቡ በመንግስት ላይ ያለውን እምነት እንዲያጣ የሚያደርግ ሁኔታ ይፈጥራል። ያ ደግሞ ወይ ሆን ብለው በአድማ መንግስትን ለመገልበጥ እንዲሞክሩ ወይም በቡርኪና ፋሶ እንዳየነው ድንገት የተነሳ አመፅ ወደ መንግስት ግልበጣ እንዲቀየር ያደርጋል። በዚህ ዓመት ጥር ወር ላይ የቡርኪና ፋሶ ጦር ሰራዊት ፕሬዝዳንቱን ከስልጣን አስወግዶ ህገ መንግስቱን ለጊዜው እንዲታገድ አድርጓል። በወቅቱ የጦር አዛዦቹ በሀገሪቱ እያደገ የመጣው የአክራሪዎች ጥቃትና እየተበላሸ የሄደው የጸጥታ ሁኔታ በህብረተሰቡ በተመረጡ ሰዎች ይመራ የነበረውን ስልጣን እንዲቀሙ እንዳስገደዳቸው ተናግረው ነበር። ታጣቂ ቡድኖች በተለይ የተዘነጉና መንግስታት የማይደርሱባቸውን የድንበር አካባቢዎች ለመስፋፋት የሚጠቀሙባቸው ሲሆን በድንበሮቹ ግራና ቀኝ የሚኖሩ ማህበረሰቦች በአካባቢው የሚገኘውን ውስን መተዳደሪያቸውን ለማስጠበቅ ይዋጋሉ። የኢኮኖሚ ልማት ትብብር ተቋም እንደሚለው አርባ ከመቶ የሚሆኑት የአመፅና ሁከት ድርጊቶች የሚከናወኑት በድንበር አካባቢ ነው። አብዛኛው ህይወት የሚጠፋውም በሁለት የአፍሪካ ሀገራት በሚገኙ የድንበር አካባቢዎች ነው። ሲሚዩ ዌሩንጋ የአፍሪካ ጸጥታ በጄኔቫ ማዕከል የተሰኘው ተቋም መሪ ሲሆኑ በአፍሪካ ሀገራት መካከል ትብብር አለመኖሩ በአህጉሪቱ ሽብር እንዲስፋፋ ዋና መሰረት ሆኗል ይላሉ። በአፍሪካ የጠፋው ዋናው ነገር መንግስታት እርስ በርሳቸው ተባብረው ችግሩን የሚፈቱበት አሰራር አለመኖሩ ነው። በምዕራብ አፍሪካ ለምሳሌ የሳህል ቀጠና አለ። ሳህል የራሱ አደረጃጀት አለው። የምዕራብ አፍሪካ አገሮች የኢኮኖሚ ትብብር ኤካዋስም የራሱ አደረጃጀት አለው፣ ግን አብረው አይሰሩም። ይህ እነዚህ ድርጅቶች ራሳቸውን እንዲያዋቅሩና መንግስታት የሚሰሯቸውን ሥራዎች ማፍረስ የሚችሉበት ሁኔታ ያፈጥርላቸዋል። በርካታ ተሰንጣቂ ቡድኖችን በመፍጠርም ሁከት እንዲስፋፋ፣ መንግሥት ሁኔታዎችን መቆጣጠር እንዳይችሉ ያደርጋቸዋል። ሳንድስ እንደሚሉት ሽብርተኝነትን ለመዋጋት የተሻለው አማራጭ በመሆኑ ዩናይትድ ስቴትስ በአፍሪካ መንግስታትና ማህበረሰቦች መካከል የተበላሹ ግንኙነቶችን ለመጠገንና መልካም አስተዳደር እንዲሰፍን ለማድረግ ድጋፍ ትሰጣለች። ዋሽንግተን በዚህ ሳምንት ነው ተከታዩ መሰናዷችን። የዩክሬኑ ፕሬዝዳንት ሩሲያ ያለ አንዳች ቆስቋሽ ምክንያት በሀገራቸው ላይ የከፈተችው ጦርነት መላውን አውሮፓ አደጋ ላይ የሚጥል ውድመት ነው ብሏል። ሁለተኛ ወሩን በያዘው ጦርነት የዩክሬኗ ዋና ከተማ ኪየቭ ከእጁ ለማስገባት የሩሲያ ጦር አቅዶት የነበረው ውጥኑን የተወ ይመስላል። ይሁን እንጂ ምዕራባውያን ሀያላን ከነበሩበት ወታደራዊ ይዞታ በማፈግፈግ ላይ ያሉትን የሩሲያ ወታደሮች አስገድዶ መድፈር እና በሰላማዊ ሰዎች ላይ በርሸና መልክ ተፈጽመዋል የተባሉ ግድያዎችን ጨምሮ በጦር ወንጀለኝነት ይከሳሉ። አድማጮች፣ ተመልካቾቻችን በዚህ ዘገባ ውስጥ አንዳንድ ተመልካቾች አዋኪ በሆነ መንገድ የሚያገኟቸው ምስሎች ሊኖሩ እንደሚችሉ ለማሳሰብ እንወዳለን። የአሜሪካ ድምፁ ዘጋቢ አራሽ አርበሳዲ ነው ያጠናቀረው። ዘገባውን አሉላ ከበደ እንደሚከተለው ያቀርበዋል። ከሩሲያ መከላከያ ሚኒስቴር የወጣ አዲስ የቪዲዮ ምስል የሩሲያ አቪየሽን ቡድን አባላት የዩክሬንን ብረት ለበስ ተዋጊ የጦር ተሽከርካሪዎችና የአየር መከላከያ ንዑስ ክፍሎች ሲያወድሙ ያሳያል። ይሁንና የአሜሪካ ድምፅ የቪዲዮ ምስሎቹን ትክክለኛነት በተናጥል ማረጋገጥ አልቻለም። ክሬምሊን ኢላማዬ በወታደራዊ ተቋማትና በጦር ኃይሉ አባላት ላይ ብቻ እየተነጣጠረ ነው ትላለች። ይሁን እንጂ ማረጋገጥ የተቻሉ ምስሎች የሚያሳዩት ግን ሌላ ነው። እነኚህ ምስሎች የተገኙት ባለፈው ሳምንት መጨረሻ በዩክሬኗ የክራማቶርስክ ከተማ በአንድ የባቡር ጣቢያ ላይ ፍንዳታ ከደረሰ በኋላ ነው። በጥቃቱም በርካታ ሰላማዊ ሰዎች ተገድለዋል። ሆኖም ጥቃቱን አልፈጸምኩም ስትል ያስተባበለችው ሩሲያ በበኩሏ ዩክሬንን በተጠያቂነት የወነጀለችበትን ይህን ድንገት የዩክሬን ጠባጫሪ ድርጊት ነው ብለዋለች። በክራማቶርስክ የተፈጸመው ጥቃት የተሰማው በቅርቡ ይፋ የተደረገውን ከዋና ከተማይቱ ኪየቭ ወጣ ብላ ከምትገኘው ቡቻ ከመንገድ ዳር እና ከጠባብ መቃብሮች ውስጥ የሲቪሎች አስከሬን የመገኘቱን ዜና ተከትሎ ነው። ወረራውን የሚቃወሙ ሲቪሎች እርምጃ ለመውሰድ በሩሲያ መንግስት ከፍተኛ ባለስልጣናት ደረጃ የተወጠነ እቅድ ነበር። እንደዚህ አይነት ሀሳብ ባላቸው ሰዎች ላይ የኃይል እርምጃ ለመውሰድ በጭካኔና በማሸበር ሕዝቡን በቁጥጥር ስር ለማድረግ የታለመ እቅድ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በቅርቡ ባሰሙት ንግግር ሩሲያ በሀገራቸው ላይ እየፈጸመች ያለችውን ጥቃት በአውሮፓ መጪ ጊዜ ላይ አደጋ የደቀነ የዘር ማጥፋት ወንጀል ነው ሲሉ አስጠንቅቀዋል። በሌላ በኩል የአውሮፓ ሀገሮች በማያወላውል የዩክሬን ደጋፊነታቸው ቢቀጥሉም ከሚያስፈልጋቸው የነዳጅ መጠን ግን የሚበዛውን ከሩሲያ መሸመታቸውን ግን አላቆሙም። አቅርቦታችንን ለመጨመር የሀገር ውስጥ ምርታችንን ለማሳደግ የምንችለውን ሁሉ ማድረግ አለብን። በአንጻሩ የነዳጅ ዘይትና ጋዝ ከሩሲያ ማስገባታቸውን በቀጠሉ በእያንዳንዷ ቀንና ጊዜ ግን ፑቲን በዩክሬን ላይ እየፈጸሙ ላሉት የዘር ማጥፋት ዘመቻ የገንዘብ ድጋፍ እያደረጉ መሆኑን መረዳት አለባቸው። ውጊያውን ማምለጥ የቻሉ ቁጥራቸው የበዙ ዩክሬናውያን ከፖላንድ አቅራቢያ ወደሚገኝ የስደተኞች መጠለያ መጉረፋቸውን ቀጥለዋል። ይሁን እንጂ ሌሎች ብዙዎች ግን አሁንም ምንም ተስፋ በሌለበት ዙሪያን በተከበበችው የማሪፖል የወደብ ከተማ መፈናፈኛ አጥተው ታጥረው እንደተቀመጡ ናቸው። አውቶቡሶች ተሳፍረን ወደዚያ ሄድን፣ ተንቀሳቀስን፣ ደግመን ደጋግመንም ሞከርን። ሆኖም እንዳለመታደል ሆነና በማሪፖልና በአካባቢው ያለው ሁኔታ በጣም አደገኛ ነበር። የጸጥታ ሁኔታ ጥሩ አልነበረም። ለደህንነታችን የተሰጠን ዋስትናም ጥሩ አልነበረም። ከማሪፖል 20 ኪሎ ሜትር ርቀን ከተጓዝን በኋላ መመለስ ነበረብን። ከሌላ ስፍራ ደግሞ የቦሮዲያንካ ከተማ ነዋሪዎች በመጨረሻው አካባቢውን ጥለው የሸሹት የሩሲያ ኃይሎች ባደረሱት ጥቃት የመኖሪያ ቤቶቻቸው በተመቱበት ወቅት ዘመዶቻቸው ለሳምንታት ከሕንጻ ፍርስራሽ ስር ተቀብረው መቆየታቸውን ይናገራሉ ምንም እንኳን ሩሲያ በአንጻሩ እውነታው ከዚህ ተቃራኒ ነው ስትል ብታስተባብልም ይህን መሰሉን ሲቪሎች የወታደራዊ ጥቃት ኢላማ ሆነው የተገኙባቸውን ሁኔታዎች ማየት የተለመደ ትዕይንት እየሆነ መጥቷል። ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ይላል ስቱዲዮ ውስጥ የሚገኘው ሰዓታችን። በመጀመሪያ ክፍል የያዝናቸውን ዘርዘር ያሉ የመጽሔት ዝግጅቶቻችንን አስደምጠናችኋል። አሁን ደግሞ ለሁለተኛው አጋማሽ ወደ ያዝናቸው ወደ ሌሎች ዘገባዎቻችን ነው የምናልፈው። እንዶ ከዛ በፊት ግን እስቲ የዋትሳፕ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ነው። ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት። ከቁጥሩ አስከትዬ የምናገረው አንድ ማሳሰቢያ ያለኝ በዚህ የዋትሳፕ ቁጥራችን ላይ አስተያየቶቻችሁን በጽሁፍ ወይም በድምጽ ነው ምትልኩልን። አብዛኞቻችሁ ስልክ ትደውላላችሁ። ነገር ግን ይሄ መተግበሪያ የተዘጋጀው ለድምፅና ለጽሁፍ መልእክቶቻችሁ ነው። በዚያው መሰረት አድርሱን፤ ጥቆማዎቻችሁንም፣ አስተያየቶቻችሁንም ለአየር እናበቃችኋለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ድሬዳዋ ከተማ ነው የምናልፈው። በድሬዳዋ ከተማ የሚገኙ የክርስትና እምነት ተከታይ ወጣቶች ከራሳቸውና ከከተማዋ የንግድ ማህበረሰብ ገንዘብ በማሰባሰብ ለሙስሊም ምዕመናን ለጋሃሬ በተባለው አካባቢ የለጋሃሬ መንገድ ላይ አፍጥር መርሃ ግብር አዘጋጅተዋል። ምእመናኑ የክርስት የከተማዋ ክርስቲያን ወጣቶች ባዘጋጁት የአፍጥር መርሃ ግብሮች ግብር ላይ ደስተኛ መሆናቸውን የገለጹ ሲሆን እነርሱም በክርስትና በዓላት ላይ ተመሳሳይ ነገርን እንደሚያከናውኑ ተናግረዋል። አዲስ ቸኮል በስፍራው ተገኝቶ ነበር፣ እንደሚከተለው ያቀርበዋል። ከለጋሬ ጋህሬ ሰፈር በኢትዮጵያ አርት በተለይ በኦሮምኛ አርት ላይ ከየትኛውም የኢትዮጵያ ከተሞች በላይ ብቻውን ሰፈሩ በርካታ አርቲስቶችን ያፈራ ሰፈር ነው። ከኦሮምኛ ኪነ ጥበብ ምንጭነቱ ባሻገር እንደ ሌሎች የድሬዷ ሰፈሮች ሁሉ የብሔርና የሃይማኖት የሚመስሉ ግጭቶችን አስተናግዶ ያውቃል። በድሬዷ የሚገኙ ክርስቲያን ወጣቶች አብዛኛው ነዋሪው ሙስሊም በሆኑበት ለጋህሬ ላይ ለመጀመሪያ ጊዜ የጎዳና ላይ የአፍጥር መርሃ ግብር አዘጋጅተዋል። ዝግጅቱን በማስመልከት ለምእመናኑ አጭር መልእክት ያስተላለፈው አስተባባሪ ወጣት ተባረክ አስፋው ይህን ያዘጋጁት ሙስሊሞችን በክርስቲያን በዓላት ላይ ተመሳሳይ ድጋፍ ስለሚያደርጉላቸው እንደሆነ ተናግረዋል። ትናንትና የሙስሊም ወንድሞቻችን፣ እህቶቻችን በጥምቀት በተከበረበት ወቅት ምንጣፍ እያነጠፉ አስፋልት እያጠቡ፣ አስፋልት እየጠረጉ ለእኛ በዓል ክብረት የበኩላቸውን አስተዋጽኦ ማድረግ ብቻ ሳይሆን ኖረው ሆነው አሳይተውናል። ስለዚህ ይህንንም መመለስ ሃይማኖታዊም አንድ ሁለተኛ ሞራላዊም ግዴታ ስላለብንም ጭምር ነው። በበጎ ፈቃድ ተሰባስበው ይህን ዝግጅት ካዘጋጁት ወጣቶች ባሻገር ስለ ዝግጅቱ የሰሙ ሌሎች ወጣቶችም በፈቃዳቸው የዝግጅቱ ተሳታፊ ሆነው ነበር። ሰላማዊ ሳለ እባላለሁ የመጣሁት ከዚሁ ከድሬዳዋ ነው። የድሬዳዋ ልጅ ነ ሰፈር ማለት ዜሮ ሁለት ቀበሌ ከዜሮ ሁለት ነው። ለጋራ የመጣሽው ለምንድን የመጣሽው? እንደሚታወቀው ድሬዳዋ ውስጥ ተቻችለን ተከባብረን አብረን የኖር ነው እና የሙስሊም ወንድሞቻችንን የሙስሊም እህቶቻችንን የረመዳን ጾም ምክንያት በማድረግ እዚህ የአፍጢር ስነስርዓት ላይ ነው ለማስፈጠር ማለት ነው የተገኘ ነው ከደስታቸው ተካፋይ ለመሆን አና፣ አደማሌ የተባለው የለጋሬ ሰፈር ነዋሪ ክርስቲያን ወጣቶች ለጋሬ ድረስ ሄደው የአፍጥር ፕሮግራም በማዘጋጀታቸው ደስተኛ መሆኑን ይገልጻል። ከብዙ ዓመታት ጊዜ ውስጥ ጊዜ ዛሬ ነው ያዩት እንደዚህ አይነት ፕሮግራም በጣም ያስብሳል፣ እና ይህን ነገር መበረታት አለበት፣ እንደዚሁ መቀጠል አለበት ያለበት ሙስሊሙን ክርስቲያን ጎኑ መቆም ክርስቲያኑ ሙስሊም ጎኑ ሲቆም ህብረታችን ደስ ይላል። ድሬም በፍቅር በደስታ ነው የምትታወቀው። በዛ በኩል በጣም ደስ ብሎኛል፣ በበኩል ማለት ነው። ወይዘሮ ሚስራ ኢብራሂምም እነሱም በክርስቲያን ባህላ ስል ለክርስቲያን ምዕመናን ተመሳሳይ ድጋፍ እንደሚያደርጉ ገልጸው ይህንን ከሰፈር አልፎ ወደ ሌሎች ሰፈር ጭምር ለማስፋት መነሳሳታቸውን ይናገራሉ። ቤተሰብ መሆናችን ነው ያሳየን እና ድንበር እንዳለ የለም አሁን ድሬዳዋ ላይ ድንበር የሚባል የለም። አንድነት ወዳጅነት የሚባለው ነገር ማሳያ መሆኗን በጣም ከሁሉ የላቀ ደስታ ነው የተሰማል ምንድነው ነው ምለው ለቀጣይ ትውልድ አሻራ ነው ያስቀምጥ ነው። ይሄን አሻራ ቀጣዩ ትውልድ መቻቻላችን ይዞ መቀጠል አለበት የሚል ሀሳብ ነው ያለን። ወጣት አብዶ ነጃሽ ከዚህ በፊት ድሬዳዋ ላይ የብሔርና የሃይማኖት ጸብ ለመፍጠር የሞከሩት የተሳሳቱ ናቸው ይላል። በጣም በጣም በጣም እኔ ብቻ ሳይሆን የለጋሪ የህብረተሰብ ራሱ ደስ ብሏል ብልዬ አስባለሁ። በመቶ ፐርሰንት ምንም አይነት ጥርጣሬ ሳይኖረን ማለት ነው። በጣም ደስ ብሎናል። ክርስቲያንም ሙስሊምም ወንድማሞች ነን እኛ ይሄ የብሔር ጥል የሙስሊምና ክርስቲያን ጥል የሚጥሉ ይሄ የሌለ የውሸት ፕሮፓጋንዳ ነው። እኛ ከዚህ በፊትም ወደፊትም ማለት ነው አብረምን እየኖርን ነው፣ ወደፊትም እንኖራለን ብዬ አስባለሁ። እና በጣም በጣም ደስ ብሎኛል። አላኩልያል ማለት ነው። የአገር ሽማግሌው አቶ መሐመድ ሙሳ ጮሬ ወጣቶች የእነሱን ፈለግ በመከተላቸው ደስተኛ ናቸው። ከአናት የተጀመረ ውሃ ሞላ ሰውነት ያዳርሳል። የድሬዳዋ ሀገር ሸማግሌ ክርስቲያን ሙስሊም ሳይባል አንድ ህብረት የድሬዳዋ ሸማግሌዎች መስርተን ነው የምንጓዙ። ወጣቶቹም የእኛን ፈለግ ተከትሎ ሙስሊምና ክርስቲያን ሳይባል እንደዚህ አይነት በዓል ማዘጋጀታቸው በጣም ደስ ብሎኛል። በጣም ደስ የሚያሰኝ ለወደፊቱም በዚሁ መቀጠል ያለበት ጉዳይ። ለጋሬ ተወልደው ያደጉት የድሬዳዋ አስተዳደር ከንቲባ ከድርጀዋርም ፕሮግራሙን ያዘጋጁትን አመስግነዋል። እንዳንድ ሙስሊም በክርስቲያን በዓላት ላይ ተመሳሳይ ድጋፍ እንደሚያደርጉም የተናገሩት ለጋህሬ ሲባል ስሙ ይባል እንጂ እዚህ ጎርጊስ አለ። ከጎርጊስ ውጪ ሁሉም ቤተክርስቲያኖች፣ መስጊዶች አብሮ ተባብሮ ነው የራሱን እምነት የሚያከብረው። ስለዚህ ወንድሞቻችንም አብረን ነው እየጾም ነው ያለነው የኦርቶዶክስ የክርስትና እምነት ተከታይ ጾማቸውም ስነሱም ስለሆነ ከእኛ በፊት ደግሞ በዓሉን ስለሚያከብሩና ጾሙ ስለሚጨርሱ እኛም እንደ ድሬዳው አስተዳደር እንደ ሙስሊም ማህበረሰብ በዛው ቀን በዓል ላይ የሚከበርበት ቦታ ላይ የራሳችንን ድርሻ ለመወጣት ለዛ ፈጣሪ ወይም አላህ ያብቃን ላለው የሚስ ቱሪዝም ውድድር ለማዘጋጀት ከአዲስ አበባ እንደመጣች የምትናገረው ሞዴል ቤተለም ሰለሞን ከዚህ በፊት አይታ የማታውቀው ነገር እንደገጠማት ነው የምትናገረው። በእውነት በጣም ደስ የሚል ስሜን የተሰማኝ ያው ማለት የመጀመሪያ ጊዜ ነው እንዲ ፕሮግራም ላይ ስታደምና በጣም ደስ ይላል። ይበል ይቀጥል የሚያስብል ነው። ድሬዳዋ ላይ ተመሳሳይ አደባባይ ዝግጅት ከሳምንት በፊት በምድር ባቡር አደባባይ የሙስሊምና ክርስቲያን ወጣቶች በመተባበር አዘጋጅተው የነበረ ሲሆን ይህ የመንገድ አራፍ ጥር ሁለተኛው ነው። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ ወደ ተከታዩ ዝግጅታችን ስናልፍ የሰኞ ምሽት ሐኪሞን ይጠይቁ ፕሮግራማችንን ነው የምናገኘው። ባለፈው ሳምንት ዓለም አቀፉ የወባ የቲቢና የኤችአይቪ ኤድስ ክትትልና ሕክምና ፕሮግራም ግሎባል ፈንድ በቅርቡ በተለይ የቲቪ በሽታ መዛመት እያንሰራራ መሆኑን አስመልክቶ ያሰማውን ጥሪ ተንተርሶ ከግሎባል ፈንድ ከፍተኛ የጤና ጉዳዮች አማካሪ ከዶክተር መሀመድ አህመድ ያሲን ጋር የተደረገ ቃለ ምልልስ ክፍል አንድ አሰምተናችሁ ነበር። ክፍል ሁለት ደግሞ ለምሽቱ ይዘነዋል። አሉላ ከበደ ነው ያነጋገራቸው። እንደሚከተለው ይቀርባል። አውሮፓውያኑ የዘመን አቆጣጠር ነው የምናወራው። በ2030 ቲቢን ካለም ለማጥፋት ለተያዘው ጥረት ይህ ቀደም ብለው የገለጹት በኮቪድ ሳቢያ በ2020 የተከሰተው ሁኔታ ወደኋላ እንዳስቀረውና ያን ተስፋ የተደረገ ጥረት ለማሳካት ወደ 18 ቢሊዮን ዶላር ነው ድርጅታችሁ የጠየቀው። ዛሬ ባሉ ተደራራቢ ችግሮች ሳቢያ ዓለም ከኮቪድ-19 ምስቅልቅል ገና አልወጣችም። በዓለም አቀፍ ደረጃ ትልልቅ ግጭቶች ይታያሉ። የሩሲያና የዩክሬን ግጭት ተንተርሶ ከፍተኛ ወጪ የሚጠይቅ የሰዎች ፍልሰት እየታየ ነው። የዋጋ ግሽበት በዓለም አቀፍ ደረጃ ከፍተኛ ደረጃ ደርሷል። በዚህ አይነት ሁኔታ ውስጥ በእርግጥ የታሰበው አይነት ገንዘብ ማግኘት ይቻላል? መጀመሪያው ጥያቄ ምናልባት በዚህ በሀያ ሰላሳ እንግዲህ ቲቪን ችግር ከማይሆንበት ደረጃ እናደርሳለን ብለን ነው ይሄ የዓለም አቀፍ ታርጌትም ነው። ይህ ማለት የዚህ አመትን እና የሚቀጥሉትን አመታትን ቁጥር ብቻ ሳይሆን በዚህ ሁለት አመት በኮቪድ ምክንያት ያጣነውን ማካካስም አለብን እና ያ ተጨማሪ ጥረትን ይጠይቃል። ተጨማሪ ኢንቨስትመንትን ይጠይቃል። እንደ ግሎባል ፈንድ ለሶስቱ በሽታዎች የኤች አይ ቪ፣ ቲቪ እና ወባ በሽታ ከሚሰጠው በተጨማሪ በዚህ ሁለት አመት ውስጥ ኮቪድ ሪስፖንስን የኮቪድንም ለመከላከል ተጨማሪ አራት ቢሊዮን ዶላር ሰጥቷል። ሀገሮች ምክንያቱም ኮቪድን ኮንትሮል ካላረግን እነዛ ሶስቱ በሽታዎች ላይ የሚደረገው ጥረትም ውጤታማ ሆኖ ስለማይቀጥል ነው። ያ ተጨማሪ ገንዘብ ከዚህ በፊት ያጣናቸውን ለማምጣት እና ለማከምም እንዲጠቅም ተብሎ ነው የተሰጠው። አሁን የተጠየቀው አስራ ስምንት ቢሊዮን ዶላር ለሶስቱም በሽታዎች ኤች አይ ቪ ቲቪ እና ወባ ነው። ከዚህ በተጨማሪም የግሎባል ፋንድ የሄልት ሲስተሙንም እና የህብረተሰብ ጤናውንም ለማጠናከር ነው የሚያግዘው እና ለዛ የሚሆን ለሁሉም ነው። ለሶስት አመት ነው። በነገራችን ላይ ግሎባል ፋንድ በየሶስት አመቱ ነው ሪፕሌኒሽመንት የሚባል ከተተኪ ተተኪ ገንዘብ እንዲዋጣ የሚያደርገው የሚያደረገው ለሱ በየሶስት አመቱ ነው እና ባለፈው ሶስት አመት አስራ አራት ቢሊዮን ዶላር ጠይቀን አስራ አራት ቢሊዮኑንም አግኝተናል እና በዛ ገንዘብ ነው አሁን በዚህ ሶስት አመት ውስጥ ስራ እየተሰራ ያለው። ይህ ማለት እንግዲህ ግሎባል ፋንድ ከተመሰረተ ጀምሮ ግሎባል ፋንድ በሰጠው እርዳታ የአርባ አራት ሚሊዮን ሰዎች ህይወት ተርፏል። ላይፍ ሴቭድ የሚንለው እና ቀላል እርዳታ አይደለም። ግሎባል ፋንድ ይህን ነገር ባይረዳ ባይሰጥ ምን ይሆናሉ? በብዙ ሚሊዮን የሚቆጠሉ ሰዎች የኤች አይቪ መድኃኒት ይወስዳሉ የቲቪ መድኃኒት ቅድም እንደነገርኩ ነው፣ ሰባ አምስት ፐርሰንቱን ይሸፍናል። ውባም ላይ የሚደረጉ ጥረቶችን እና ይህ አስራ ስምንት ቢሊየን አሁን ለኮቪድ አይነቱ ተጨማሪ ፓንዳሚክ ወይም እንደዚህ በአለም ደረጃ የሚሰራጭ ነገር ከመጣ እሱንም ለመከላከል የሚጠቅም ለሶስት አመት ምን ጠይቀው ነው እንዳልከው፣ አሁን ክራይሲስ አለ፣ በየቦታው ግጭቶች አሉ፣ የኑሮ ውድነት አለ ከኮቪድ ሙሉ ለሙሉ አላገገመም ዓለም። ይሄ ሁሉ ተጽዕኖ ይኖረዋል። ግን እነዚህን ሶስቱን በሽታዎች አሁን አለማከም ማለት ከተወሰነ ጊዜ በኋላ እነሱን ለማከም ለማቆም የሚወጣው ገንዘብ በጣም በብዙ ቢሊየንስ ነው የሚቆጠረው እና አሁን ኢንቨስት ማድረግ አሁን ይህን አስራ ስምንት ቢሊየን ማውጣት ምናልባት ከተወሰነ አመት በኋላ በብዙ ጥፍ የምናወጣው ከዛ ሴቭ ያደረግልናል ማለት ነው። በዛ ነው ምንመነዝረው እና እነዚህ ዶነር እርዳታ የሚሰጡ ሀገሮች ግሎባል ፋንድ የሚሰጠው ገንዘብ በትክክል ስራ ላይ እንደሚውል እምነቱ ስላላቸው በየጊዜውም የጠየቅነውን ያህል እያገኘን ስለሆነ በአሁኑም ዙር ችግሮች ቢኖሩም አስራ ስምንት ቢሊየን ከተገኘ ሌላ ተጨማሪ ሀያ ሚሊየን ህዝብ ከሞት እንዲደን ፕሮግራሞች ጋር አብረን ሰርተን እናደርጋለን የሚል ግንዛቤ ያለው መልካም። ቱበርክሎሲስ ወይም በልማድ የሳምባ በሽታ የምንለው እንደ አውሮፓውያን የዘመን አቆጣጠር በሺህ ስምንት መቶ ሰማኒያ ሁለት የበሽታ አምጪ ተዋስ ማይኮባክቴሪየም ቱበርክሎሲስ ከታወቀ ወዲህ እንግዲህ ወደ አንድ መቶ አርባ ዓመት ሊሆነው ነው። በዚህ ዓመት ይህን ሀል ጊዜ የቆየ በሽታ እንደምን አለም ማጥፋት ተሳ ነው ለምን ቲቪን ማጥፋት ተሳነን? እንደ ሰው ልጅ አዎ፣ መቶ አርባ አመት የሚያከበር ነው። ባለፈው ማርች ሀያ አራት ሁላችንም እንግዲህ የምንመኘው የቲቪ በሽታ የጠፋበትን ቀን ማክበር ነው፣ ባክቴሪያ የተገኘበትን ቀን ከሚሆን እና ግን ጥያቄ በጣም መሰረታዊ ነው። ለምንድን ነው ይህን ያህል የቆየው? በሽታው ብዙ ሺህ አመታት ከሰው ጋር የኖረ እንደሆነ ይታወቃል። በአንድ ወቅት ሀያኛው ክፍለ ዘመን በዩሮፕን በአሜሪካን ብዙ ሰዎችን የገደለ በሽታ ነው፣ የቲቪ በሽታ በእርግጥ የኑሮ ሁኔታ በመሻሻሉ እና ኢኮኖሚ በመሻሻሉ ብቻ ገና የቲቪ መድኃኒት ከመገኘቱም በፊት አውሮፓና አሜሪካ ውስጥ እንደ ትልቅ ችግር አይቆጠርም። ቲቪን ተቆጣጥረውታል። ስለዚህ ቲቪ ጠፍቷል ተብሎ ነው በዚህ በኩል የሚታየው። ግን ቲቪ ድሮም አሁንም ትልቅ ችግር ነው በሌሎቹ ሀገሮች ውስጥ በተለይ በማደግ ላይ ያሉ ሀገሮች ውስጥ እና ቲቪ ለረጅም ጊዜ ትኩረት ሳይሰጠው የቆየ በሽታ ነው። ሜዲካላይዝ የሆነ በሕክምናው ብቻ ነው በደንብ የሚታወቀው። ከዛ ውጭ በህብረተሰቡ ዘንድ ብዙ ተረስቶ የቆየ በሽታ ነው። ግን ቲቪ መመርመሪያ መሳሪያም ያለው ማከሚያ መድኃኒት ያለው የሚድን በሽታ በነፃ የሚሰጥ ትሪትመንት ያለው በሽታ ነው እና ትኩረት አለመስጠት ነው። ምናልባት ትኩረቱ ለአገልግሎት ብቻ ሳይሆን በምርምር እና ጥናትም የቲቪ መመርመሪያው እስከ መቶ አመት የቆዩ ናቸው። መድኃኒቱ ከስልሳ ሰባ አመት በላይ የቆየ ነው። ቢሲጂ የሚባለው በልጅነት የሚወሰደው ክትባት ሁሉም ይወስደዋል፣ ግን ብዙም አይከላከልም። እሱም ከመቶ አመት በላይ ነው። ምን ለማለት ነው? ኮቪድ ሁሉንም ስለሚያጠቃ ነው። በዚህ አንድ አመት ሁለት አመት ውስጥ ትኩረት ስለተሰጠው ገንዘብም ስለተመደበ በጣም ብዙ አዳዲስ የምርመራ ቴስቶችን፣ ብዙ አይነት ክትባትን የተመረተ ነው። ቲቢ ብዙ ጊዜ የድሃዎች በሽታ ነው ተብሎ ነው የሚቆጠረው እና በዚህ ምክንያት ስለተዘነጋ ለረጅም ጊዜ ሕይወትን እየቀጠፈ የኖረ በሽታ ነው። ያ እንዳይሆን ነው አሁን ይሄ ትኩረት ያለው እና ይሄም ኢንተርቪው፣ ደስ የሚለኝ አሁን የጤና ባለሙያዎች ብቻ ሳይሆኑ የሚዲያውም ሰዎች፣ ሌላው ህብረተሰብም ተሳትፎ ቲቪ ላይ ትኩረት ካረግን ተገፍቶ ሊጠፋ የሚችል በሽታ ነው። ግን ጥረትና ትኩረትን ይጠይቃል። ገንዘብ መመደብ ያለበት ለዚሁ። አድማጮች፣ እንግዳችንን እናመሰግናለን። የዚህን ዝግጅት ሙሉን ከዌብሳይታችን መከታተል ትችላላችሁ። ወደ እለቱ የመጨረሻው ዝግጅታችን እናልፋለን። የሰኞ ምሽት ስፖርት። የስፖርት ዝግጅት አሰናጃችን ኬኔዲ አባተ። በምሽቱ የስፖርት መሰናዶ ትላንት በተካሄደው የሮተርዳም ማራቶን ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ከኳታር የዓለም ዋንጫ ዝግጅት ጋር በተያያዘ አምነስቲ ያወጣው አዲስ ሪፖርት በኳታር መንግስትና በፊፋ ላይ ጫና እየፈጠረ ነው የሚሉ ዝግጅቶችን ይዞ ሌሎችንም እንደሚከተለው ያካፍለናል። በኔዘርላንድስ ሮተርዳም በተካሄደ የዓለም አትሌቲክስ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት ፌቨን ሀይሉ በአንደኝነት አሸንፋለች። በማራቶን የመጀመሪያ ድሏን ያስመዘገበችው አትሌት ፌቨን ውድድሩን ለማጠናቀቅ ሁለት ሰዓት ከ22 ደቂቃ ከ01 ሰከንድ የፈጀባት ሲሆን ይህም ባለፈው ዓመት በአምስተርዳም ካስመዘገበችው ሁለት ሰዓት ከ20 ደቂቃ ከ19 ሰከንድ የግል ምርጥ ሰዓቷ በኋላ ሁለተኛው ፈጣን ሰዓት ነው። በሮተርዳሙ ማራቶን አትሌት ፌቨንን በመከተል ኔዘርላንዳዊቷን ብሪንክማ ሁለተኛ ስትወጣ የካዛኪስታኗ ዣና ማማዣኖቫ ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኢትዮጵያዊው አትሌት ልዑል ገብረ ስላሴ ሁለተኛ ወጥቷል። አትሌት ልዑልን በማይክሮሰከንዶች ሰከንዶች በመቅደም ውድድሩን በአንደኝነት ያጠናቀቀው ኔዘርላንዳዊው አብዲ ናገዬ ሲሆን ኬንያዊው ሩበን ኬፕሮፕ ሶስተኛ በመሆን የነሐስ ሜዳሊያ አሸናፊ ሆኗል። ከኳታር የዓለም ዋንጫ ዝግጅት ጋር በተያያዘ አምነስቲ ያወጣው አዲስ ሪፖርት በኳታር መንግስትና በፊፋ ላይ ጫና እየፈጠረ ነው። አምነስቲ ኢንተርናሽናል ያወጣው አዲስ ሪፖርት በኳታር ከ2022 የዓለም ዋንጫ ጋር በተያያዘ ፕሮጀክቶች ላይ የሚሳተፉ የጥበቃ ስሪ ድርጅቶች በሰራተኞች ላይ የሚወስዱት እርምጃ አስገዳጅ የጉልበት ስራ የሚባል ደረጃ ላይ የሚደርስ መሆኑን አስታውቋል። የሰብአዊ መብት ተሟጋች ድርጅቱ ፊፋ እርምጃ እንዲወስድም ጠይቋል። የ2022 የዓለም ዋንጫ አዘጋጅ አገር በሆነችው ኳታር ውስጥ የሚሰሩ 34 ስደተኛ ሰራተኞችን በማናገር እኛ ማሽኖች እንደሆነን ያስባሉ በሚል ርዕስ አምነስቲ ባወጣው ባለሰባ አራት ገጽ ሪፖርት ኳታርን ሕግ የሚጥሱ በርካታ የጉልበት ብዝበዛ ተግባራትን አጋልጧል። በጥያቄው ከተካተቱት የጥበቃ ሰራተኞች መካከል የተወሰኑት በ12 ሰዓት ፈረቃ ለወራት ያለምንም ረፍት ሰርተዋል። የደህንነት ጠባቂዎቹ ሁሉም ስደተኛ ሰራተኞች በመደበኛነት በቀን 12 ሰዓት፣ በሳምንት 7 ቀን በአብዛኛው ለወራት አልፎ ተርፎም ለአመታት ያለ ረፍት እንደሚሰሩ ገልጸዋል ሲል አምነስቲ በሪፖርቱ አመልክቷል። አብዛኞቹ አሰሪዎች በኳታር ሕግ የሚፈቀደውን ሳምንታዊ የረፍት ረፍት ቀን ለማክበር እንኳን ፈቃደኛ እንዳልሆኑና ለማንኛውም ጉዳይ እረፍት የሚወስዱ ሰራተኞች ደሞዝ እንደሚቀጡም በሪፖርቱ ተጠቅሷል። ለአምነስቲ አስተያየታቸውን ከሰጡት ሰራተኞች መካከል የሆነ አንድ ግለሰብ በኳታር ያሳለፈውን የመጀመሪያ ዓመት በከፍተኛ ብቃት እንደተረፈ ገልጿል። አንዳንድ ሰራተኞች መጸዳጃ ቤት ሄደው በሚወስዱት ጊዜ ምክንያት ሁሉ በከፍተኛ የገንዘብ ቅጣት እንደተቀጡ ተናግረዋል። የአምነስቲ ኢንተርናሽናል የኢኮኖሚና የማህበራዊ ፍትህ ኃላፊ ስቴፈን ኮክበር የኳታር ባለስልጣናት ሰራተኞችን ለመጠበቅና በዳዮችን ተጠያቂ ለማድረግ አስቸኳይ እርምጃዎችን መውሰድ አለባቸው ብለዋል። ፊፋም የሚጠበቅበትን ኃላፊነት እንዲወጣ ጠይቀዋል። የኳታር ባለስልጣናት ግን በሀገሪቱ በርካታ አዎንታዊ ተግባራት እያሉ ውስን ሕፀጾችን ብቻ ለይቶ አውጥቷል ያሉትን የአምነስቲን ሪፖርት ተችተዋል። በመገባደድ ላይ የሚገኙት የአውሮፓ ታላላቅ ሊጎች አጓጊ እንደሆኑ ቀጥለዋል። በተወዳጁ የእንግሊዝ ፕሪምየር ሊግ ዋነኛ ተፎካካሪ የሆኑት ማንቸስተር ሲቲ እና ሊቨርፑል ትናንት ተገናኝተው ነጥብ ተጋርተው ተለያይተዋል። በኤቲያድ ስታዲየም በተደረገው ጨዋታ ሁለቱ ክለቦች ሁለት ለሁለት በሆነ አቻ ውጤት ጨዋታቸውን አጠናቀዋል። ሁለቱም ለማሸነፍ ብርቱ ጥረት ቢያደርጉም በማራኪነቱ በብዙዎች ዘንድ አድናቆትን ያተረፈው ጨዋታ ግን በአቻ ውጤት መጠናቀቅ ግድ ብሎታል። በዚህም ሰባት ጨዋታዎች እየቀሯቸው ማንቸስተር ሲቲ በ74 ሊቨርፑል ደግሞ በ73 ነጥብ አንደኛና ሁለተኛ በመሆን በሊጉ የደረጃ ሰንጠረዥ ያላቸውን የአንድ ነጥብ ልዩነት አስጠብቀው ቀጥለዋል። ቅዳሜ ዕለት ሳውዝሃምተንን 6 ለ0 ያሸነፈው ቼልሲ በ62 ነጥብ ሶስተኛ፣ አስቶን ቪላን አራት ለ0 ያሸነፈው ቶተናም ደግሞ በ57 ነጥብ አራተኛ ደረጃን ይዘው ይከተላሉ። በስፔን ላሊጋ ደግሞ በ31 ጨዋታዎች 72 ነጥብ የሰበሰበው ሪያል ማድሪድ በሰ ሰፊ ልዩነት ሊጉን በመምራት ላይ ሲገኝ ከቅርብ ጊዜያት ወዲህ ወደ ቀድሞ አቋሙ በመመለስ ላይ የሚመስለው ባርሴሎና በ30 ጨዋታዎች 60 ነጥብ ሰብስቦ ሁለተኛ ደረጃ ላይ ይገኛል። ሲቪያና አትሌቲኮ ማድሪድ በ60ና 57 ነጥብ ሶስተኛና አራተኛ ደረጃ ላይ ናቸው። በጣሊያን ሴሪያ ደግሞ በመሪዎቹ ክለቦች መካከል ሻምፒዮን ሆኖ ለማጠናቀቅ ብርቱ ፉክክር በመደረግ ላይ ሲሆን ኤሲ ሚላን በ68 ነጥብ ሲመራ ተስተካካይ ጨዋታ የሚቀረው ኢንተር በ66 ናፖሊ ሚላን በተመሳሳይ 66 ነጥቦች ሁለተኛ ና ሶስተኛ ደረጃ ላይ ይገኛሉ። ጁቬንቱስ በ62 ነጥብ አራተኛ ደረጃ ላይ ተቀምጧል። በፈረንሳይ ሊግ አንድ ደግሞ 71 ነጥብ ባለው ፒኤስጂ እና 59 ነጥብ ባለው በተከታዩ ማርሴ መካከል ሊጉ ሊጠናቀቅ ሰባት ጨዋታዎች እየቀሩ ያለው የነጥብ ልዩነት 12 ደርሷል። ልዩነቱ በዚህ ከቀጠለ ፒኤስጂ ከጥቂት ጨዋታዎች በኋላ የዋንጫው ባለቤት መሆኑን ያረጋግጣል። እንደ ስፔን ላሊጋ ና እንደ ፈረንሳዩ ሊግ ሁሉ በጀ የጀርመን ቡንደስሊጋም በመሪውና በተከታዮቹ መካከል ሰፊ የነጥብ ልዩነት ያለ ሲሆን ከ29 ጨዋታ በኋላ 69 ነጥብ ያለው ባየር ሙኒክ ከተከታዩ ቦሩሲያ ዶርትሙንድ በ9 ነጥብ ከፍ ብሎ ይገኛል። በመጨረሻም ግብጽ በሴኔጋል ተሸንፋ ከዓለም ዋንጫ ውጭ መሆኗን ተከትሎ የብሔራዊ ቡድን አሰልጣኙን ከኃላፊነት አንስታለች። ፈርዖኖቹን ባለፈው ታሳስ ወር ለአረብ ዋንጫ ግማሽ ፍጻሜ ያደረሱትና በካሜሩኑ የአፍሪካ ዋንጫ ደግሞ ለፍጻሜ አድርሰው በሴኔጋል የተሸነፉት ፖርቹጋላዊው አሰልጣኝ ካርሎስ ኬይሮዝ ብሔራዊ ቡድኑን ለኳታር የዓለም ዋንጫ ማድረስ ባለመቻላቸው ኮንትራታቸው ተቋርጧል። በግብጽ እግር ኳስ ማኅበርና በኬይሮዝ መካከል ብሔራዊ ቡድኑ ዋንጫ ማለፍ ካልቻለ ገዢው አካል ውሉን የማቋረጥ መብት እንዳለው ባለፈው አመት ቅጥራቸው ሲፈጸም በገቡት ውል መሰረት ነው አሰልጣኙ የተሰናበቱት። በአጨዋወት ዘይቤያቸው ወግ አጥባቂ እንደሆኑ በብዙዎች የሚተቹት ካይሮዝ ከዚህ ቀደም እንደ ጎርጎሮሳውያኑ በ2014ና 2018 ኢራንን ለሁለት ተከታታይ የዓለም ዋንጫዎች በማድረስ በሀገሪቱ ከፍተኛ ስፍራ ያላቸው አሰልጣኝ ናቸው። በማንቸስተር ዩናይትድ ክለብ ደግሞ የሰር አሌክስ ፈርጉሰን ረዳት አሰልጣኝ ሆነው አገልግለዋል። ለዛሬ የመረጥ ናቸው። ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከመሰናበታችን በፊት አጠር ያለች መረጃ እንገራችሁ። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ሩሲያን ተቃውሞ የወጣውን የውሳኔ ሀሳብ ባልደገፉ የአፍሪካ ሀገሮች ላይ ዩናይትድ ስቴትስ ቂም እንደማትይዝ የውጭ ጉዳይ መስሪያ ቤቱ አማካሪ ዴሪክ ሾሌ ተናግረዋል። በነገው ምሽት ዘርዘር ያለ መረጃ ይዘን እንመለሳለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱ ስታቀናብርልን ቆይታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በነገው ምሽት እንገናኝ እያል እንሰናበታለን። ሰላም በደን አደሩ